በርካቶችን ያስደነገጠ ዜና ነበር። የአህያ ስጋ የሚበለትበት ቄራ ኢትዮጵያ ደብረ ዘይት ወይንም ቢሾፍት ውስጥ ስራ ሊጀምር እንደሆነ የመነገሩ ዜና ብዙዎች ለእምነት ባህላችን ደንታቢሶች መበራከታቸው የፈጠረው ነው ሲሉ አስተያየቶቻቸውን ሰጥቷል። ድሮም በተደጋጋሚ በረሃብ የምናልቀው እንዲህ ዝግ ስለሆንን ነው። የውጭ ምንዛሪ እስካስገኘ ድረስ ምን ችግር አለው የሚሉም አልታጡም። የአህያ ቄራው የተቋቋመው ለውጭ ሀገራት አቅርቦት ነው ቢባልም በየመንደሩ ካሉ ስጋ ቤቶች ግብግብ ነጋዴዎች ሳንወድ በግድ ያልፈለግነውን ስጋ ቢያቀርቡልን በምን እናውቃለን? የሚሉና ሌሎች ጥያቄዎች በማህበራዊ መገናኛ ዘዴዎች እየተንሸራሸሩ ነው። አንዲት ኢትዮጵያዊት የቤት ሰራተኛ ኩዌት ውስጥ ከአረብ አሰሪዋ ለማምለጥ ስትሞክር ከፎቅ ስትከሰከስ የሚታይበት ቪዲዮም ከከፍተኛ ቁጣ ጋር መነጋገሪያ ሆኖ ቆይቷል። አብራችሁን ቆዩም የአህያ ቄራ ኢትዮጵያ ውስጥ ስራ ሊጀምር መሆኑ በተነገረ ቅጽበት በማህበራዊ የመገናኛ አውታሮች ከተሰጡ አስተያየቶች መካከል ጎልቶ የወጣው የተቃውሞ አስተያየት ነው። በክርስትናም በእስልምናም ውጉዝ የሆነ ድርጊት እንዲፈጸም እንዴት ተፈቀደ የሚለው ጥያቄ በበርካቶች ተሰንዝሯል። ዛሬ በአህያ የተጀምረው ወደ ሌሎች እንስሳት ላለመሻገሩ ምን ማስተማመኛ አለ ያሉም አልታጡም። ማለት ብላቸው በትዊተር ማህበራዊ የመገናኛ አውታር ገጿ ላይ አህያ ልናርድ ነው ሚባለው? ነገር እውነት ነው እንዴት ያለ ዳን የገባ ነው ባህላችን ያደግንበት ስነ ልቦና በፍጹም አይፈቅድልንም። መንግስት እንዴት እንዲህ ያለ የእብደት ፍቃድ ሊሰጥ ቻለ ስትል አጠይቃለች። የአህያ ስጋ የሚል ጽሁፍ ከተለጠፈበት ችግሩ አይታየኝም ያለው ደግሞ ኢዮብ አበሻ ነው። ለማህሌት መልስ ሲሰጥ አብዛኛው ወደ ውጭ አገራት የሚላክ ይመስለኛል። ባይላክ እንኳ ሰዎች የፈለጉትን መርጠው መብላት ይችላሉ። በሁሉ ነገር መመሳሰል የለብንም ሲል የአህያ ቄራው ለመከፈቱ ድጋፉን ገልጧል። ዳንኤል በትዊተር ባቀረበው ጽሑፉ አሁን የአህያ ስጋ ወደ ውጭ ይላካል፣ በቅርብ ደግሞ የአህያ ስጋ ወደ ሀገር ቤት ማስመጣት ይቀጥላል ሲል ስጋቱን ገልጧል። አፈንዲ ሙተቂ የአህያ ስጋ ወደ ቤጂንግ በሚል ርዕስ ያቀረበው የፌስቡክ ጽሑፍ በኢትዮጵያ አህያ ማረድም ሆነ ስለ ስጋው ደረትን ነፍቶ ማውራት በጣም ጸያፍ አድራጎት እንደሆነ ያብራራል። የማህበረሰቡን ሞራል ስነ ምግባርና የማህበራዊ ኑሮ እሴቶች የማይመጥኑ ድርጊቶችን መከወንና ዜናውን ሚዲያ ማስተላለፍ ክልክል እንደሆነም በመጥቀስ በኢትዮጵያ በወንጀለኛ ምግጫ የተከለከለ ያለው ድርጊት መፈጸሙን ተቃውሟል። አንድ ነገር ከመወሰኑ በፊትም ግራ ቀኙን ተመልክቶ በደንብ ሊታሰብበት እንደሚገባ አጽንኦት ሰጥቷል። ስዩም ተሾመ በፌስቡክ ገጹ አስፋው ገዳሙን በመጥቀስ ያሰፈረው ጽሁፍ የዕለቱ ጥቅስ የአያ ስጋ ወድቆ እንዲቀር የሚሞግተው ጅብ ብቻ ነው በሚል ይነበባል። እሸቱ ማቄኖ በፌስቡክ ገጹ ባቀረበው አጠር ያለ ጽሁፍ ደግሞ ፋና ኢቢሲ፣ ኢዜያ፣ ዋልታ በቢሾፍቱ የአህያ ስጋ ማምረቻ ፋብሪካ ሥራ ስለመጀመሩ አንድም ዘገባ ሳይሰሩ ዝም ጭጭ ያሉት ለምን ይሆን? የጾም ወቅት ስለሆነ እንዳትሉኝ ብቻ ሲል በሳቅ ምልክት ምልክቱን ቋሽቷል። ይህን የአህያ ቄራ በኢትዮጵያ መከፈት በተመለከተ በዶቼ ቬለ የአማርኛው ክፍል የፌስቡክ ገጽ ላይ ለውይይት አቅርበነው ነበር። በቀን 200 አህያዎችን አርዶ ለቻይና ና ለቬትናም ለውጭ ገበያ ለማቅረብ የተዘጋጀው ሻንዶንግ ዶንግ የተሰኘው የቻይና ኩባንያ ቢሾፍቱ ከተማ ላይ የማረጃ ቦታ ወይም ቄራ መክፈቱ እየተዘገበ ነው። አህያ ሁነኛ የትራንስፖርት መሳሪያ ተሽከርካሪ ሆኖ በሚያገለግልበት በኢትዮጵያ አህያ ማረድ ወይም ስጋውን መብላት በሕብረተሰቡ ያልተለመደ ተቀባይነት የሌለው በጣም አጸያፊ ተግባር ነው። ይህ የአህያ ስጋን ሊያቀርብ የተዘጋጀው ኩባንያ በእንዲህ ባለ ማህበረሰብ ውስጥ የአህያን ስጋ ለውጭ ገበያ ለማቅረብ ቄራ መክፈቱን እንዴት ይመለከቱታል? አሳባችሁን አጋሩን ስንል ነበር ጥያቄ ያቀረብ ነው። የፌስቡክ ጽሁፉን ግማሽ ሚሊዮን ግድም ሰዎች ተመልክተውታል። ከ700 በላይ ሰዎች ደግሞ ተቀባብለውታል። ከ1500 በላይ አስተያየቶች በቀጥታ ደርሶናል። ከአስተያየቶቹ መካከል ጥቂቶቹን ለማቅረብ እንሞክራለን። ኤክስፖርት ተባለ እንጂ ለእኛስ መቅረቡ ምን ያሳውቀናል? ነጋዴና ባለሀብቶቻችን የሸክላ በርበሬ፣ የጀሶ እንጀራና ሌላም ነገሮች አብልተውናል እኛ እንደሆነ አናልቅ ምንም ቢያበሉን፣ ያለው አብድራዛቅ ጠይብ ነው። ሙሐመድ ዩሱፍ ጥያቄ ያለኝ ሲል ይጀምራል። አንድ በኢትዮጵያ የሚገኝ ሆቴል አህያን አርዶ ለደንበኞቹ ቢያቀርብ በምን ሕግ ይቀጣል? ምክንያቱም አህያ ማረድ ስለሚቻል በማለት ጥያቄውን አቅርቧል። ይህ ነገር ከእምነት አንጻር ሲታይ ትክክል ላይሆን ይችላል፣ ግን ወደ እኛ ሀገር አይደለም የሚላከው። ሀገራችን ደግሞ ብዙ እንስሳ አህያ ያላት፣ የአህያ ስጋ ተልኮ ወደ አረብ ሀገር የሚሰደዱ ወገኖቻችን ስራ ቢያገኙ አይሻልም? ይህ ጉዳይ ሊመለከተው የሚችለው የእንስሳት መብት ተከራካሪዎችን ነው። ዝም ብሎ ማማረር ዋጋ የለውም። ስራ መፍጠር ነው መፍትሄው። ያለው ደግሞ ሚኪያስ ታደለ ነው። አለባቸው ክፍሌ፣ ይህ ነገር እንኳን ሊያዩት ሊሰሙትም ይቀፋል። አህያ አገልጋይ እንስሳ ነው። አብዛኛው የሀገራችን ሰው እንደ መኪና እቃ ማጓጓዣው ነው። ታዲያ ይህ ተቋም ከተከፈተ ድሃው ገበሬ ለችግሩ ሲል ማጓጓዣውን ሸጦ ቁጭ ይላል ማለት ነው በማለት አስተያየት ሰጥቷል። ያልተለመደ የአህያ ስጋ በህብረተሰባችን እየተለመደ ሄድና ሃይማኖታዊ ስርዓታችንን ያፈርሳል ማለት ነው። በአህያ ማረድ የጀመረ ወደ ውሻ እያለ ይቀጥላል። ስለዚህ ሳይቃጠል በቅጠል ነውና ወገኔ መቃወም ይህንን ነው። ድሮ በጉልበት ሊገዙን የመጡትን አባቶቻችን በጉልበት መልሰዋቸዋል። ዛሬ በማይረባ ጥቅም የባህላቸው ተገዢ ሊያደርጉን የመጡትን ደግሞ የመመለስ የእኛ ኃላፊነትና ግዴታም ነው በማለት አስተያየቱን ያጠቃልላል። ኢትዮጵያዊት የቤት ሰራተኛ ከፎቅ ላይ ስትወድቅ ለማዳን ከመሞከር ይልቅ በቪዲዮ ስትቀርጽ የነበረች አንዲት የኩዌት ዜጋ የቀረጸችውን ቪዲዮ በማህበራዊ መገናኛ አውታር ማሰራጨቷ ብዙዎችን ያስቆጣ ተግባር ነበር። ኢትዮጵያዊቷ ከሰባተኛ ፎቅ ላይ ብትወድቅም ያረፈችው የብረት ግርዶች ላይ በመሆኑ አንድ እጇ ተሰብሮ በህይወት ተርፋለች። ከፎቅ ላይ የወደቀችው የአረብ ሀገራት መገናኛ አውታሮች እንደዘገቡት ራሷን ለማጥፋት ፈልጋ ሳይሆን ልትገድላት ነበር ካለቻት አሰሪዋ ለማምለጥ ስትሞክር እንደነበር የተናገረችበት ቪዲዮ በማህበራዊ መገናኛ ዘዴዎች ተሰራጭቷል። በርካታ ኢትዮጵያውያን አሳር መከራቸውን በሚያዩበት የአረብ ሀገራት ገሃድ ያልወጡ በደሎች እንዳሉ ብዙዎች ተናግሯል። በሳውዲ አረቢያ የሚንገላቱ ኢትዮጵያውያን ቁጥር ጥቂት እንዳልሆነ በማህበራዊ መገናኛ ዘዴዎች በተደጋጋሚ ይገለጣል። ከሳውዲ አረቢያ በዋትሳፕ አድራሻችን የደረሰን አጭር መልእክት የኢትዮጵያ ስደተኞች ሳውዲ ያለምን እንዳሉ በየጊዜው እንድትነግሩልን በጥን እንለምናችኋለን። በሳውዲ አረቢያ ሀገርን ከህገ ወጦች ማንጻት የሚል ስያሜ የተሰጠው ዘመቻ ተጀመረ። ረቡዕ ዕለት አንድ ሳምንት አልፎታል። ከሳውዲ አረቢያ በዋትሳፕ አድራሻችን የቪዲዮ መልእክትም ደርሶናል። በቪዲዮው ሰፊ ገላጣ ግቢ ውስጥ ምንጣፍ ላይና ና ሌጣ መሬት ላይ የተቀመጡ በርካታ አዋቂና ህጻናት ሴቶች ይታዩበታል። ቪዲዮውን ከቦታው የላከችልን ወጣት በሳውዲ አረቢያ ማረፊያ ቤት ሞልቶ በብርድ ውጪ ለመቀመጥ መገደዳቸውን ገልጣለች። በቪዲዮ ውስጥ ሻንጣዎች እዚህም እዚያም ተዝረክርከው የሚያለቅሱ ህጻናት ወዲህ ወዲያ ሲሉ ግራ ተጋቡ ወጣትና አዋቂ ሴቶች አቀርቅረው ስልክ ሲደውሉም ይታያል። ከወጣቷ የቪዲዮ መልእክት ድምፁን ቀድተናል። እንሆ እንግዲህ ይሄ የምታዩት በሳውዲ አረቢያ ማረፊያ ውስጥ የተቀመጥን የአበሻ ንጹህ ሴቶች፣ ህጻናቶች፣ ነፍሰ ጦሮች እንዲሁም ወጣቶች ናቸው። ብዙ ነገር የተባለውን ሰምተው በቃ እሺ ሀገራችን ንግባ ብለው እዚህ ከገባን ሶስት ቀን ሆኖናል። በጣም ብርድ ነው። ቤት ውስጥ ሞልቶ ደጅ ሆነ ያለ ነው ማንም ሰው ከበፊታችንም ሆነ እጁን የሰጠ በየሁሉም ማረፊያ ቤት ተሰብስቦ ነው ያለው። ማንም ሰው የተሳፈረ ሰው የለም። ይህንን ቪዲዮ ያያችሁ ወገኖች በሙሉ ለሚመለከተው ክፍል አሳዩልን፣ ካልሆነ እኛ ተመልሰን ወደ ስራችን እንመለስ ብለን እያል ነው የምናደርገው። ግራ ገብቶናል። ተሳፈሩ ተብሎ መሬት ሲስሙ ብሌላይ ሲገቡ ሀገር ሲገቡ የተለቀቀው ፎቶ ሁላ የውሸት እንደሆነ የገባ የተሳፈረ አንድም ሰው እንደሌለ እንድታቁልን እንፈልጋለን። ያለ ነው። በጣም ብርድ ላይ ነው። ብዙ ህፃናት፣ ነፍሰ ጡር እርጉዞች፣ ወጣት ወንዶችም ሁሉም እንዳሉ ይሄን ነው አቁልን። የወጣቷ የቪዲዮ መልእክት ከሳውዲ አረቢያ የተላከልን ከሶስት ቀናት በፊት ማክሰኞ እለት ነው። አድማጮች፣ የማህበራዊ መገናኛ ዘዴዎች ቅኝት የተሰኘው ዝግጅታችን ብዙ ይደመደማል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።